ፖሊስ በቀድሞ የሶማሌ ክልል ፕሬዚዳንትና እና በሌሎች ተጠርጣሪዎች የተጠየቀው ተጨማሪ ምርመራ ጊዜ ዛሬም ተፈቀደለት። በሌላ በኩል በነ አቶ ግርማ ቶሎሳይ የክስ መቃወሚያ ብይን ለመስጠት ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አምሃ ተከታዩን አድርሶናል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ትረኛ ወንጀል ችሎት የቀድሞውን የሶማሌ ክልል ፕሬዚዳንት የአቶ አብዲ መሐመድ ዑመርን ጨምሮ የሌሎችን ተጠርጣሪዎች ምርመራ ውጤት በምን ደረጃ ላይ እንዳለ ፖሊስ እንዲያስረዳ አዟል። በዚሁ መሰረት ፖሊስ የተገደዱ ሰዎችን የአገዳደር ሁኔታ ለማጣራት ከምስክሮች ቃል እየተቀበለ መሆኑን፣ የሟቾችን ማንነት ለመለየት የባለሙያ ማስረጃ እያሰባሰበ መሆኑን፣ ወንጀል የተፈጸመባቸውን የጦር መሣሪያዎችን እያያዘና እንዲሁም ወንጀሉን ለማስፈጸም የወጣውን ገንዘብ በሰነድ እያሰባሰበ መሆኑን እና የመሳሰሉትን የምርመራ ሥራዎችን እያከናወነ እንደሆነ አስረድተዋል። እነዚህ ሥራዎች አሁንም እየቀጠሉ እንደሆነም ገልጸዋል። እነዚህ የምርመራ ሥራዎች ከተፈጸመ ወንጀል ዐይነትና ባሕሪ እንዲሁም ማስረጃዎቹ ከሚሰበሰቡበት ስፍራ ስፋት አኳያ ፍርድ ቤቱ ተጨማሪ የአስራ አራት ቀን የምርመራ ጊዜ እንዲፈቅድለት ጠይቋል። የተጠርጣሪ ጠበቆች የመርማሪ ፖሊስን ጥያቄ በብርቱ ተቃውመዋል። በደንበኞቻቸው ላይ እየተካሄደ ነው የሚባለው ምርመራ ሁልጊዜም አንድ አይነት መሆኑንና ተጠርጣሪዎቹም በእስር ቤት ወደ ሰማንያ ቀን ያህል መቆየታቸው ፍርድ ቤቱ ሊያው እንደሚገባና 14 ቀንን ሊሰጠው አይገባም ሲሉ ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠና የፖሊስን የምርመራ መዝገቦች ከተመለከተ በኋላ የተጠርጣሪ ጠበቆችን ተቃውሞ ውድቅ አድርጎ ለፖሊስ የ14 ቀን ተጨማሪ የምርመራ ጊዜ በመፍቀድ ለህዳር 13 ቀን 2011 ዓ ም ተለዋጅ ቀጠሮ ሰጥተዋል። የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ፣ ፖሊስ ኮሚሽነሩ ፈርሃን ጣሂር፣ ወይዘሮ ራሃይማ መሐመድ፣ አቶ አብዱራዛቅ አሚን በተለያዩ የወንጀል ድርጊቶች ተጠርጥረው መያዛቸው አይዘነጋም። በዚሁ ችሎት ጠቅላይ አቃቢ ህግ ሰኔ 16 ቀን 2010 ዓ ም በመስቀል አደባባይ በተደረገው ሰላማዊ ሰልፍ በጠቅላይ ሚኒስትር አብይ አህመድ ላይ የግድያ ሙከራ አድርገዋል ሲል የከሰሳቸው እነ ግርማ ቶሎሳ ባቀረቡት የክስ መቃወሚያ የአቃቢ ህግን መልስ በጽሑፍ ከተቀበለ በኋላ ብይን ለመስጠት ለህዳር 7 ቀን 2011 ዓ ም ቀጠሮ ቆርጧል። መለስካቸው አመሃ La America Dems Radio Ka Ababa Dio.